በቢሾፍቱ የሬቻ በዓል አከባበር ላይ ለሞቱት ሰዎች ሐዘናቸውን የገለጹት ሁለት ተቃዋሚ ፓርቲዎች ሁኔታው በገለልተኛ አካል እንዲጣራ ጠይቀዋል። በበዓሉ ላይ በነበረው ህዝብ ላይ አስለቃሽ ጢስ ለመጠቀም የሚያስገድድ ሁኔታ አልነበረም ብለዋል። የኦሮሞ ፌዴራሊስት ኮንግረስና የመላ ኢትዮጵያ አንድነት ድርጅት እስክንድር ፍሬው ዘገባ አለው። የኦሮሞ ፌዴራሊስት ኮንግረስና የመላው ኢትዮጵያ አንድነት ድርጅት መግለጫዎቹን ያወጡት በተናጥል ነው። ተመሳሳይ ሀሳብ ማንጸባረቃቸው ግን ይታያል። በቢሾፍቱ የእሬቻ በዓል አከባበር ላይ ለሞቱት ሰዎች መንግሥትን ተጠያቂ ያደረገው የኦሮሞ ፌዴራሊስት ኮንግረስ ይህንን እኩይ ተግባር የፈጸሙ ለፍርድ እንዲቀርቡ ጠይቋል። ይህንን እኩይ ተግባር የፈጸሙ የመንግስት ኃይሎችና ትዕዛዝ የሰጡ ባለሥልጣናት በሕግ ፊት ተጠያቂ እንዲሆኑ እናሳስባለን ያለው የፓርቲው ሊቀመንበር ዶክተር መረራ ጉዲና ለቪኦኤ እንዳብራሩት በበዓሉ ላይ የተገኙ ሰዎች ንብረት አላወደሙም፣ ሌላ አይነት ህገወጥ ተግባርም አልፈጸሙም። በገዢው ፓርቲ ደጋፊዎችና ታጣቂዎች ላይ አደጋ እንዳልደቀኑም ያምናሉ። እናም አስለቃሽ ጋዝ ለመጠቀም የሚጋብዝ ሁኔታ አልነበረም ብለዋል። የህዝብ ንብረት ባልጠፋበት አንድ ሰው ባልሞተበት፣ አንድ ሰው በጥፊ እንኳን ባልተመታበት፣ የመንግስት ባለስልጣን ነኝ የሚል የመንግስት ደጋፊ ነች የሚል ባልተመታበት በጥፊ እንኳን ማለት ነው ባልተመታበት ሁኔታ እልቂት እንዲደርስ መንገድ መክፈት ምንድነው ትርጉም? ሚሊዮኖች ላይ ሰው መንግስት ሰራዊት አሰማርቶ ተኩስ አስከፍቶ ጭስን ቢሆን ማለት ነው። ይሄ እኮ ጭስ እኮ ሰላማዊ ዜጋ ላይ ተኩስ አመፅ እኮ አይደለም። ምንን ለመከላከል ያንን ያደረገው እኔ እስካየው ድረስ እንግዲህ እንትን የሚያደርጉት ላውድ ስፒከር ቀምቶ ተናገሩ ነው። ላውድ ስፒከር ማይክሮፎን ተቀብሎ ተናገሩ ነው። ከዛ ውጭ ግን በአንድ የቆሰለ የሰው አላሳዩ። በዱላ የተመጣ በድንጋ የተመጣ በምን የሆነ በጥይት ይቅድና ማለት ነው። ለምንድን ነው ያ ሁሉ ተኩስ? ዶክተር መራቅ ቁጥሩን በተመለከተም የተለያየ መረጃ እየሰጣችሁ ነው የኢትዮጵያ መንግስት 52 55 የሚሉ ቁጥሮችን ነው የሰጠ ያለው በትናንትና ሁለት ደግሞ የደብረዘይት አጠቃላይ ሆስፒታል ኃላፊ አቶ ደሳለኝ ባይሳ ለሀገር ውስጥ የመገናኛ ብዙኃን ለኢትዮጵያ ቴሌቪዥን ሲናገሩ ሃምሳ አምስት ናቸው የሞቱት ሰዎች ቁጥር ብለዋል። እና በእናንተ ፓርቲ በኩል ያለው ቁጥር ምንድን ነው? መረጃችሁ እስከየት ነው? እኛ አባሎች አሉን። በአባሎቻችን በሚደርሱን ደረጃ ዓይን ምስክሮች በሚሰጡን ደረጃ በመቶዎች የሚቆጠሩ እንደሞቱ እስከ ትናንት ማታ ድረስ እስከ ትናንት ማታ ድረስ ሬሳዎች ከሀይቁ ሲወጡ እንደነበረ የአደባባይ ምስጢር ነው። ይህም ቢሆን ነገሩ ህዝብ ሃምሳ አምስትም ሆነ ሰባት መቶ አግባብ ባልሆነ መንገድ ንጹሐን ዜጎች ሞቷል። አሁን መንግስት የያዘው ምንድን ነው? የቁጥር ጫወታ ነው። የለም እኔ ሃምሳ አምስት ብቻ ነው እንዲሞቱ ያደረግኩኝ ሰባት መቶ አይደለም፣ ምን አምስት መቶ አይደለም የሚለው አይነት ክርክር ነው። እሱም የድርቅና ክርክር ነው ለእኔ ማለት ነው። ምክንያቱም ንጹሐን ዜጎች መንግስት ያለግባብ በወሰደው እርምጃ ያለግባብ በወሰደው እርምጃ ሞተዋል። እኛ ባለ መረጃ ደብረ ዘይት ሆስፒታል ብቻ ሳይሆን የሞቱም ይሁኑ የቆሰሉ ወደ ናዝሬት፣ ወደ አዳማ፣ ወደ አዲስ አበባ ሲወሰዱ ነበር። አይ ምስክሮች እያዩ ይሄ እኮ ሚሊዮኖች እያዩት የተሰራ ነገር ደግሞ ቤተሰቦች እኮ እየተረዱ ነው። ግን ደብረ ሰብቻለሁ ሰንዳፋ ሰብቻለሁ ወለጋ ሰምቻለሁ፣ አምቦ አካባቢ ማት ቦታዎች ሰምቻለሁ። ሰው እየቀበረ ነው በመቶዎች ሲሉ ግን እርስዎ ለምሳሌ አሁን በትናንትና ሁለት ፓርቲያቸው የሰጠው መረጃ ወደ ስድስት መቶ ሰባ ስምንት ይሆናሉ የሞቱት የሚል ነው። እና በመቶዎች ስትሉ ስንት ማለት ነው? በተለያዩ መረጃዎች ከሶሻል ሚዲያ ጀምሮ የተለያዩ መረጃዎች ሲሰጡን ነበር። ነው ሶሻል ሰዎች እዛ አካባቢ ተንቀሳቅሰው በተለያዩ መንገድ ከደረሱን ሰዎች ከፍተኛ ይሄኛው ነው፣ እስከዚያ ድረስ ይደርሳል የሚል ግምት ተሰጥቷል። እስከ 678 ይደርሳል የሚል ግምት ነው ያላችሁ ግምት ተሰጥቶናል። ከዚያ በምደርሰን የዓይን ምስክሮች እስከ ትናንት ድረስ ከሀይቆ እየወጣ ባለው ሬሳ ቁጥር እኮ እየጨመረ ነው ቀደም ሲል እንደተገለጸው የቢሾፍቱ አጠቃላይ ሆስፒታል ለሀገር ውስጥ የመገናኛ ብዙኃን በሰጠው መረጃ የሞቱት ሰዎች ቁጥር ሃምሳ አምስት መሆኑን አስታውቋል። የሆስፒታሉ ስራ አስኪያጅ ደሳለኝ ባይሳ ይሄንኑን ያብራሩት ትናንት ወደ ሆስፒታላችን የመጡት የሬሳ ብዛት 54 ነው። እስከ ትናንት ማታ ያየ ነው። ዛሬ ከተገኘው ሟች ጋር 55 ይሆናል ማለት ነው። ቁጥሩ መቶና ከዛ በላይ የሚሆኑ ደግሞ በህይወቱ የመጡ ነበሩ። ሌላው ተቃዋሚ የመላው ኢትዮጵያ አንድነት ድርጅት ዛሬ በሰጠው መግለጫ በቢሾፍቱ በሞቱት ዜጎች የተሰማውን ሀዘን ገልጿል። ጉዳዩ እንዲጣራና የድርጊቱ ፈጻሚዎችም ለፍርድ እንዲቀርቡ በፓርቲው ዋና ጸሐፊ አቶ አዳነ ጥላሁን የተነበበው መግለጫ ጠይቋል። ከዚህ ቀደም በኦሮሚያ፣ በአማራ፣ በጎጂና በሰገን ህዝቦች በተለይም በኮንሶ ህዝቦች ላይ እንዲሁም በሌሎች ክልሎች አሁን ደግሞ በቢሸፍቱ በኢረቻ በዓል ስም በተሰባሰቡ ሰላማዊ ዜጎች ላይ የተፈጸመው እልቂት በገለልተኛ አካላት እንዲጣራ። ሁለተኛ ይህና ሌሎች ከዚህ በፊት የተፈጸሙት ግድያዎች አግባብ አለመሆናቸው ታውቆ መንግስት ህዝቡን በይፋ ይቅርታ እንዲጠይቅ። ሦስተኛ ከዚህ ቀደምም ሆነ አሁን ቢሸፍቱ ሆረ ሐይቅ ላይ ለሞቱት ቤተሰቦች መንግስት የደም ካሳ እንዲከፍልና በድርጊቱ ዙሪያ ላይ የሚጠረጠሩትን ለህግ እንዳቀርብ። አራት የውጭ ሀገር ዲፕሎማቶች የተባበሩት መንግስታት ድርጅት ተመድ፣ እና የተመድ ባለ ልዩ ልዩ ሙያ ድርጅቶች የኢህአደግ መንግስት እየፈጸመ ያለው የግፍ ግርያ ከጊዜ ወደ ጊዜ እየጨመረ መሄዱን በቸልታ ከመመልከት ተቆጥበው የዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በኢትዮጵያ መንግስት ዙሪያ ለሚያቀርቡት አቤቱታ ትኩረት በመስጠት ዓለም አቀፍ ገለልተኛ አጣሪ ኮሚቴ እንድመደብ የየበኩላቸውን ግፊት ያደርጉ ዘንድ በዚህ አጋጣሚ ጥሪያችን እናስተላልፋለን። መያድም እንደ ኦፌኮ ታዲያ መንግስትን ተጠያቂ አድርጓል። በሚሊዮኖች የሚቆጠሩ ሰዎች በተገኙበት በዓል ላይ መንግስት የዜጎችን ደህንነት መጠበቅ ነበረበት ያሉት የፓርቲው ፕሬዝዳንት ዶክተር በዛብህ ደምሴ ናቸው። በሚሊዮኖች የሚቆጠሩ ኢትዮጵያኖች የተሰበሰቡበት ቦታ ላይ ገደል መኖሩን እያወቀ ያንን ገደሉን ቦታ ጥንቃቄ እንዲደረግ ለምን አልተደረገም ነው የመንግስት ድክመት ነው ይሄ እንግዲህ ትልቅ ድክመት ለህዝብ ማሰብ ነበረበት እዛ ቦታ ላይ ምን ይደርሳል መጨናነቅ ይመጣል ብዙ ነገር ይኖራል ያንን መደረግ ነበረበት ነው የምንለው እኛ እንደ ተቃዋሚዎቹ ሁሉ መንግስትም ለደረሰው የሰው ህይወት መጥፋት ተጠያቂዎቹ እነማን እንደሆኑ ድምዳሜ ላይ የደረሰ ይመስላል። አደጋው የደረሰውና የሰው ህይወት የጠፋው በሁከት ፈጣሪ ኃይሎች ነው ሲል ነው ያስታወቀው። የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ሰሞኑን ባወጣው መግለጫ አስቀድመው የተዘጋጁ ኃይሎች ሁከትና ግርግር ማስነሳታቸውን ጠቅሷል። ከዚሁ ጽሕፈት ቤትና ከኦሮሚያ ክልላዊ መንግስት በተለይ በዛሬው የተቃዋሚዎች መግለጫ ላይ ምላሽ ለማግኘት ጥረት አድርግ ያለው ለጊዜው አልተሳካም። እንደተሳካይ እየቀርባለው ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።